የምስራች ድምጽ ነው። ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ውድ አድማጮች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ልዩ የበዓል ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችንም ትንሣኤን የተመለከቱ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። እናንተም እስከ ፍጻሜ ቆይታችሁ እንድትከታተሉን እንጋብዛችኋለን። በቅድሚያ ግን እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ልጅህን ስለ እኛ ልከ ልጅህ በመስቀል ላይ ተሰቃይቶ ስለ እኛ ሞቶ ሞትን ድል ነስቶ ስለ ተነሳ በጌታ በኢየሱስ ስም እናመሰግንሃለን። አምላካችን እግዚአብሔር ሆይ በዚህ በትንሣኤ ሕይወት ውስጥ መኖር እንድንችል ኑሮአችን፣ ማንነታችን ሁሉ ጌታ ሆይ እንደዚህ ትንሣኤ እንዳገኘው እንደ ጌታ ኢየሱስ ሕይወት እንዲሆንልን በጌታ በኢየሱስ ስም እንለምንሃለን። ይህን የሰላሳ ደቂቃ ቆይታችንን ባርክልን። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን። ዛሬ እንግዲህ በሀገራችን የትንሣኤ በዓል የሚከበርበት ቀን ነው። ቀኑ ጥሩ ነበር። እንዴት አሳለፋችሁት? ምላሹን ለራሳችሁ መልሱ። አሁን ግን ቁጭ በሉና ለዚች ለ ሰላሳ ደቂቃ አብረን ቆይታ እናደርጋለን። በዛሬው ልዩ የበዓል ፕሮግራማችን ውስጥ ግጥም፣ ጽሑፎችና ልዩ ልዩ መዝሙሮችንም አካተናል። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። በቅድሚያ ግን ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እንላለን።

አሁን ኢየሱስ የተሰቀለበትን ቅጽበት የሚያስታውሰንን ታሪክ ከመጽሐፍ ቅዱስ ወስደን እናያለን። አብራችሁን ሆኑ። ንጉሱ ሳይነጋ በሌሊት ከእንቅልፉ መቀስቀሱ ለደግ እንዳልሆነ ቢያውቅም ይህን ያህል አሰቃቂ ይሆናል ብሎ ግን አልጠበቀም። ፊቱ የቆመው አይሁዳዊ በገዛ ወገኖቹ እንዲህ በጭካኔ የመደብደቡ ምስጢርም ምክንያታዊ ሊሆንለት አልቻለም። ምስኪኑ ሰው ከግንባሩ ጀምሮ በጉንጮቹ ወደ ታች እስከ አንገቱ ድረስ የፈሰሰው ትኩስና የረጋ ደም ብዙ ሰዓት የፈጀ ድብደባ እንደተፈጸመበት ይመሰክራል። በደም የጨቀየ ልብሱ ወይን ሲረግጥ ቆይ ያስመስሎታል። ከአናቱ መሃል እንደ ምንጭ ውሃ ሳያቋርጥ የሚብለቀለቀውን ደም ሲያይ እስካሁን በሕይወት መቆየቱና ቆሞ መሄዱ እጅግ አስገረመው። ድንገትም ከላይ እስከታች የሆነ ነገር ውስጡን ሲነዝረው ተሰማው። ግን ምን አድርጓቸው ይሆን እንዴ የጨከኑበት ሲል አሰበ። ሰውየው የሚስብ ውበት ወይም ግርማ የለውም። ማንም የሚወደው መልክም ሆነ ደም ግባት አልነበረውም። ሰው ሁሉ ንቆ ያገለለው ከመከራና ከሕመም የማይለይ የሐዘን ሰው እግዚአብሔር ጭምር የጨከነበት ነበር የሚመስለው። ሰዎች ፊታቸውን እስኪያዞሩበት ድረስ የተናቀ ነበርና ማንም አላከበረውም። ተጨነቀ፣ ተሰቃየ፣ እንደ ጠቦት ለእርድ ተነዳ። ይሁን እንጂ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ምን አድርጓቸው ነው እንዲህ የጨከኑበት? ንጉሱ ደግሞ ደጋግሞ አሰበ። ግን መቼም መልስ ያላገኘለት ከባድ ነገር ነበር ከአይምሮ ጓዳ ውስጥ ያረገዘው። ከህዝቡ የሚበዙቱ በቁጣ ሲጮሁበት፣ በጭካኔ ሲረግሙት ሲያይ የከፋ በደል እንደፈጸመባቸው እርግጠኛ ወደ መሆን ተቃርቦ ነበር። ሆኖም ማለዳ በፍርድ ወንበሩ ላይ እንደተቀመጠ ሚስቱ መልእክት ልካ በርሱ ምክንያት ዛሬ ሌሊት በህልም ብዙ ተሰቃይቻለውና በዚያ ንጹህ ሰው ላይ አንዳች እንዳታደርግ ያለችውን ሲያስታውስ ደግሞ ግራ ተጋባ። ትንሽ ቆይቶም የገዛ ወገኖቹ በቅናት ተነሳስተው ይሄን ሁሉ እንዳደረጉበት እንጂ ምንም በደል እንዳልነበረበት አወቀ። ዳሩ ምን ያደርጋል፣ የተረዳውን ደፍሮ ተናግሮ በጽድቅ እንዳይበይን ስሙና ስልጣኑ አሳሳው። ሰውየው ግን የደረሰበት መከራና ስቃይ ከበቂ በላይ ቢሆንም ማንም የሚራራለት የለም። እንዲህ መድቀቁና መሰቃየቱ በእግዚአብሔር ፈቃድ እንደሆነ አስቀድሞ ተናግሮ ነበር አሉ። ከነፍሱ ስቃይ በኋላም የህይወትን ብርሃን ያልማል። ይሄን እያሰበም ደስ ይሰኛል። ዓለም ሁሉ በእርሱ ላይ እጅግ ጨከነ። አስወግደው አስወግደው ከቅርብም ከርቀትም የሚሰማው ጩኸት ይሄው ብቻ ነው። መከራውን ለመቋቋም ነክሶ የያዛቸው ጥርሶቹ ያን በመሰለ ስቃይ ውስጥ እንኳ ሆኖ የተፈጥሮ ሕግን ጥሰው ፈገግ ያሉ ይመስላሉ። የተሸነፈ ሰው የሚደርስበት ሁሉ እየደረሰበት ቢሆንም ፈገግታው ግን አሸናፊነቱን የሚያውጅ ነው። በድብደባ ብዛት አብጠው በረጋ ደም የተሸፈኑ አይኖቹን በህመም ገለጥ ሲያደርጋቸው ፍቅር፣ ምህረትና ርኅራሄ ይረጩና አቅማተው ተመልሰው ይከደናሉ። ግን ምን ያደርጋል? በዚያ የተሰበሰቡት ሁሉ በጭካኔ ስለተሞሉ ይሄንን ልብ ስብስፍ የሚያደርግ ክስተት ማንም አልተመለከተም። የዚያን ቀን ከሕያዋን ምድር እስኪወገድ ድረስ ከትውልዱ ማንም አላስተዋለም። ይገርማል። እርሱ ግን እኮ ማንንም በጥላቻ አይመለከትም። በዚያ ጽኑ መከራ ውስጥ ሆኖ እንኳ የእርግማንም ሆነ የምሬት ቃል ከአንደበቱ የሰማ ሰው የለም። ብቸኝነቱን ለተመለከተ በምድር በኖረባቸው ዓመታት ያለ ወዳጅ ዘመድ የነበረ ሊመስለው ይችላል እውነቱ ግን እንዲህ አልነበረም። እንዲያውም ከዚያ በፊት ታይቶ እስከማይታወቅ ድረስ በገባበትና በወጣበት በፈቃዳቸው የተከተሉት አያሌ ደቀ መዛሙርት ነበሩት። ዛሬ ግን ብቻውን ነው። እርግጥ ነው እናቱና ከሩቅ እየተከተሉ የሚያለቅሱ ጥቂት ሴቶች በዕለቱ ከእርሱ ጋር ታይተዋል። ዳሩ ግን ማናቸውም ከአሰቃቂው ስቃይና መከራ ሊካፈሉትም ሆነ ሊያድኑት አልቻሉም። ንጉሱ ወደ ሰውየው ቀርቦ ጠየቀው፣ አንተ የአይሁድ ንጉስ ነህ እንዴ? ኢየሱስም ንጉስ እንደሆንኩ አንተም አመንህ? ወይስ ሰዎች ስለነገሩ ብቻ ነው የምትጠይቀኝ? ንጉሱም እኔ አይሁዳዊ ነኝ፣ የገዛ ወገኖች ወደ እኔ ያመጡ፣ ለመሆኑ ምን አድርገሃቸው ነው አለው። ኢየሱስም የእኔ መንግስት ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ኖሮ ሎሌዎቼ በተዋጉልኝ ነበር አለው። ንጉሱም ታዲያ ንጉስ ነህ? ኢየሱስም አንተ እንዳልከው ነኝ እኔ የተወለድኩትና ወደ ዓለም የመጣሁት ስለ እውነት ለመሰክር ነው። ከእውነት የሆነ ሁሉ ድምጼን ይሰማል አለው። ንጉሡም መልሶ እውነት ምንድነው? አለው። ከዚህ በኋላ ኢየሱስ አንዳች አልመለሰለትም። ንጉሡ ግን ከሰውየው ጋር የተነጋገረው ነገር ቀኑን ሙሉ እየከነከነው እንደ እግር እሳት ሲፈጀው አለ። ሆኖም ለስልጣኑ ሰግቶአልና ንጹሑን ሰው ከስቅላት ሊያደን የሚችልበት አቅም አጣ። በዚያን ቀን ማድረግ የቻለው አንድ ነገር ብቻ ሲሆን እርሱም በአደባባይ እጁን ታጥቦ ከሰውየው ደም ንጹሕ መሆኑን ለሁሉም ካስረዳ በኋላ ያሰቡትን እንዲፈጽሙ ለገዛ ወገኖቹ አሳልፎ መስጠት ብቻ ነበር። አቤት ጥድፊያ! አይሁዳውያኑ ያን ጻድቅ ሰው ከምድር ለማስወገድ እንዲህ የቸኮሉት ለምን ይሆን? ጎልጎታ ከተባለ ቦታ ሲደርሱ ከሐሞት ጋር የተቀላቀለ ወይን ጠጅ እንዲጠጣ ሰጡት። እርሱ ግን ቀምሶ ሊጠጣ አልፈቀደም። ከሰቀሉት በኋላ ዕጣ ተጣጥለው ልብሱን ተከፋፈሉ። ወታደሮቹም በተጠንቀቅ ቆመው ይጠብቁት ነበር። ሁለት ነፍሰ ገዳይ አመፀኛ ወንበዴዎችንም አንዱን በቀኝ ሌላውን በግራ ከእርሱ ጋር ሰቀሉ። እናም ከአመፀኞች ጋር ተቆጠረ። ከእነርሱ አንዱ በመስቀል ላይ ሆኖ ሊሳለቅበት ይሞክር ነበር። በመንገድ የሚያልፉ በኃይል እየተሳደቡና ራሳቸውን እየነቀነቁ ቤተ መቅደስን አፍርሰ በሦስት ቀን ውስጥ የምትሠራው እስቲ ራስህን አድን፣ የእግዚአብሔር ልጅ ከሆንክ በል ከመስቀል ውረድ ይሉት ነበር። የካህናት አለቆች፣ የኦሪት ሕግ መምህራንና ሽማግሌዎችም እያሾፉ ሌሎችን አዳነ ራሱን ግን ማዳን አልቻለም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን። በርሱ ታምኖ የእግዚአብሔር ልጅ ነኝ ይል ስለነበር እስቲ ከወደደው አሁን ያድነው ሲሉ፣ እርሱ ግን አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው እያለ ለሁሉ ይማልድ ነበር። ምን አይነት ነገር ነው! ሰዎቹ መስቀል ላይ ሆኖ እንኳን ሊራሩለት አልቻሉ። ንጉሡ ከደሙ ንጹህ ነኝ ብሎ እጁን በውሃ ቢታጠብም እንደ እጁ ህሊናው ከቶ ሊነጻለት አልቻለም። በንጹህ ሰው ደም እንደ ጨቀየም ወዲያው ታወቀው። ምንም እንኳ የረከሰ ህሊናውን ማንጻት ባይችልም ባለቀ ሰዓትም ቢሆን አንድ ያመነበትን እውነት ሰውየው ከሚሰቀልበት መስቀል በላይ ሊያኖርለት ወደደ። ጽሑፉም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ሲሆን በላቲን በዕብራይስጥና በግሪክ ቋንቋ ተጽፎ በዚያ ለሚያልፉ ሁሉ በግልጥ ይነበብ ነበር። የአይሁዳዊው ከሳሾችም የተጻፈውን ሲያዩ እጅግ ተቆጡ። ወደ ንጉሡ ዘንድ ተመልሰውም አንተ የአይሁድ ንጉሥ ብለህ አትጻፍ፣ ነገር ግን ይሄ ሰው እኔ የአይሁድ ንጉሥ ነኝ ብለዋል ብለህ ጻፍ አሉት። ንጉሡ ግን እነርሱን የሚሰማበት ጆሮም ሆነ ባደረገው ነገር ተጸጽቶ ሌላ የሚያደርግበት አቅም አልነበረውም። ስለዚህም ሰዎቹን ፊት ነስቶ የጻፍኩትን ጽፌ ያለው ብሎ አሰናበታቸው። ስፍራው ቅርብ ነበር ነበርና ብዙ ሰዎች የተጻፈውን አዩ። ከዚህ በኋላ መሲሁ ከፍ ባለ ድምፅ ጮሆ ነፍሱን ሰጠ። በዚያን ጊዜ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ፣ ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብሮች ተከፈቱ፣ አንቀላፍተው ከነበሩት ብዙ ቅዱሳን ተነሱ። ከመቃብርም በመውጣት ወደ ቅድስት ከተማ ገብተው ለብዙዎች ታዩ። የመሬት መናወጡንና የሆነውን ነገር ሁሉ ባዩ ጊዜ ብዙ ሰዎችም እጅግ ፈሩ። አንዳንዶች ይህ ሰው በእውነት የእግዚአብሔር ልጅ ነበር አሉ። ከዚያም በስውር ደቀ መዝሙር የነበረ አንድ ባለጠጋ ሰው ሥጋውን ይሰጠው ዘንድ ንጉስን ለምኖ ስለተፈቀደለት በንጹህ የበፍታ ጨርቅ ከፈነው ለራሱ ከዓለት አስፈልፍሎ ባዘጋጀው መቃብር ውስጥም አኖረው ትልቅ ድንጋይ አንከባሎ መቃብሩን ዘግቶ ሄደ። ይገርማል። በአፉ ተንኮል ሳይገኝበትና ምንም ወንጀል ሳይሰራ በአሟሟቱ ከክፉዎች ጋር ተቆጠረ፣ መቃብሩም ከባለጠጎች ጋር ሆነ። በሳምንቱ የመጀመሪያ ቀን ማለዳ ገና ጎህ እንደቀደደ አንዳንድ ሴቶች መቃብሩን ሊያዩ ሄዱ። አሳባቸውም እንዳይሁድ ልማድ አስከሬኑን ሽቶ ለመቀባት ነበር። ከሴቶቹ ብዙዎቹ ያኔ ወደ መቃብር ሳይወርድ በፊት አያሌ ውለታ አድርጎላቸው ነበርና ሞቶም እንኳ ጌታዬ እያሉ ነበር የሚጠሩት። ሴቶቹ በስፍራው እንደደረሱ በድንገት ታላቅ የምድር መናወጥ ሆነ። የጌታም መልአክ ከሰማይ ወርዶ ወደ መቃብር በመሄድ ድንጋዩን አንከባሎ በላዩ ተቀመጠበት። መልአኩም መልኩ እንደ መብረቅ ብሩህ፣ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹ መልአኩም ከመፍራት የተነሳ ተንቀጠቀጡ፣ እንደ በድንም ሆኑ። ይህ ከሆነም ሁለት ሺህ ዓመታት አለፉ ኢየሱስም ሞትን አሸንፎ ከመቃብር ወጥቶ ወደ ሰማይ አድርጎ አያሌ ሰዎችን በፍቅር መማረኩን ቀጥሏል ትንሣኤ በሰዎች ሕይወት ውስጥ ያን ያህል አስፈላጊ የሆነው ትንሣኤ ስንል ከስቅለቱ ጀምሮ ያለውን አያይዘን እናነሳለን። እንደምናውቀው ሰዎች የትንሣኤን በዓል በልዩ ልዩ መልኩ ያከብሩታል። አንዳንዶች ምግብና መጠጥ በማዘጋጀት ቤት ውስጥ ሲያከብሩት፣ ሌሎች ደግሞ እርስ በርስ በመሆን በጭፈራና በመሳሰሉት ፈንጠዝያ ያከብሩታል። ለምንድን ነው የሚያከብሩት የሚለው ነው ትልቁ ነገር። እናም እኛም በዚህ ዙሪያ አብረን ቆይታ እንድናደርግ ተዘጋጅተናል። አብራችሁን ቆዩ። ውድ እህቴ ሆይ በእርግጥ ፋሲካ ማለት ምን ማለት ነው? ሰዎች እንደሚያስቡት ከምግብና ከመጠጥ ብቻ ጋር የተያያዘ አይደለም። ከዚያም ያለፈ ነገር አለው። ስለ ፋሲካ ስናስብ ከዛሬ ሁለት ሺህ ዓመት በፊት ጌታችን ኢየሱስ ክርስቶስ ያለፈበትን የስቅለት ሞትና ትንሣኤ ያስታውሰናል። ነቢያት ከዘመናት በፊት እንደተናገሩት ኢየሱስ የኖረው እንደዚያው ነው። በወቅቱ የነበሩ የሃይማኖት መሪዎች የተለያዩ እርሱን የሚገድሉበት ክስ በመፈለግ በመስቀል ላይ እንዲሞት አደረጉት። ይህም ብቻ ሳይሆን መቃብሩ እንዲጠበቅ አደረጉት። ነገር ግን ከሞተና ከተቀበረ በኋላ በሦስተኛው ቀን ተአምር ሆነ። የእግዚአብሔር መልአክ መጥቶ ድንጋዩን ካንከባለለ በኋላ ኢየሱስ ከሞት ተነሣ። ወደ አዲስ ህይወት በትንሳኤው ጉልበት ተነሳ። ኢየሱስ ደግሞ ይህንን አዲስ ህይወት ለጠየቀው ሁሉ ሊሰጥ ቃል ገብቷል። ኃጢአታችንን ይቅር ሊልና የእግዚአብሔር ልጆች ሊያደርገን ማለት ነው። ለዚህ ነው እንግዲህ አሮጌው አልፎ አዲሱ የመጣው። አዲሱ ህይወት ደግሞ የሚያልቅ አይደለም፤ ብንሞትም እንኳ በሰማይ ለዘላለም ይቀጥላል። ታዲያ እንኳን ለትንሳኤው አደረሰሽ የሚለው ቃል እጅግ ትርጉም ያለው እንደሆነ በዚህ እንረዳለን። ተስፋ ቢስ ነበርኩኝ። ሊያወጣኝ ሲመጣ ግን እርሱ ነገረኝ። ነጻን ደም መጣ ከዚያማ ነሳና I did, did you live? ይህ እንዲህ እንዳለ ከብዙ ዘመን በፊት ከዚህ ከክርስቶስ ትንሣኤ ጋር ተመሳሳይ የሆነ ታሪክ ተፈጽሞ ነበር። እርሱም የእስራኤላውያን ታሪክ ነው። እስራኤላውያን በአንድ ወቅት በግብጽ ባሮች ሆነው ይኖሩ ነበር። በባርነት ሲኖሩም ከሚደርስባቸው ግፍ የተነሳ በጮኹ ጊዜ እግዚአብሔር ነጻ ሊያወጣቸው ወደደ። ከዚያም ሙሴ የተባለውን ሰው እግዚአብሔር አስነሳላቸው። በእርሱም በኩል መመሪያን ይሰጣቸው ነበር። ከሰጣቸው መመሪያዎች ውስጥ አንዱን ላንብብልሽ። ዘፀአት ምዕራፍ 12 ከቁጥር 1 እስከ 20 ላይ እናገኘዋለን። እግዚአብሔርም በግብጽ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም። በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድም ቤት አንድ ጠቦት ይውሰድ የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባዕት ይሁን፣ ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ አስራ አራተኛው ቀን ድረስ ጠብቁት። የእስራኤል ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውን አትብሉ፤ ነገር ግን ከራሱ ከጭኑ ከሆድ እቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ፤ እስከ ጠዋትም የቀረውን በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ። በግብፅም አማልክት ሁሉ ላይ እፈርድባችኋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህም ቀን መታሰቢያ ይሆናችሁ ለእግዚአብሔርም በዓል ታደርጉታላችሁ ለልጅ ልጆቻችሁ ስርዓት ሆኖ ለዘለ ዓለም ታደርጉታላችሁ። ሰባት ቀን ቂጣ እንጀራ ትበላላችሁ። በመጀመሪያውም ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያውም ቀን አንስቶ እስከ ሰባተኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። በመጀመሪያውም ቀን የተቀደሰ ጉባኤ እንዲሁም በሰባተኛውም ቀን የተቀደሰ ጉባኤ ይሆንላችኋል። ከሚበላው በቀር ከሚበላው በቀር በእነርሱም ምንም አትሰሩም። ይህንንም ብቻ ታደርጋላችሁ። በዚህም ቀን ሰራዊታችሁን ከግብፅ አገር አውጥቻለሁና የቂጣውንም በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ስርዓት ትጠብቃላችሁ። በመጀመሪያው ወር በአስራ አራተኛው ቀን በመሸ ጊዜ ከወሩም እስከ ሀያ አንድ ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። ሰባት ቀን በቤታችሁ እርሾ አይገኝ። እርሾ ያለበትን እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ ሀገር ልጁ ድረስ ከእስራኤል ማህበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ውስጥ ቂጣ እንጀራ ብሉ። ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው። በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵ ቅጠል ጭብጥ ውሰዱ፣ በዕቃ ውስጥ ባለው ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱን መቃኖች ጉበኑን እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪ ነጋ ድረስ አይውጣ። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና፣ ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለናንተ ለልጆቻችሁም ለዘላለም ስርዓት አድርጋችሁ ይችን ነገር ጠብቁ። እንዲህም ይሆናል እግዚአብሔር እንደተናገረ ተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህን አምልኮ ጠብቁት። እንዲህም ይሆናል ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይህች ናት ትሏቸዋላችሁ። ሕዝቡም ተጎነበሰ፣ ሰገደም። የእስራኤልም ልጆች ሄዱ፣ እንዲሁም አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞቹ በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳውንም በኩሮች ሁሉ መታ። ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሡ የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልግሉ እንዳላችሁም መንጎቻችሁንና ከብቶቻችሁን ውሰዱ፣ ሂዱም እኔንም ደግሞ ባርኩኝ አለ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበር፣ ሁላችንም እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸከሙ በኋቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ ይላል። ከብዙ አመታት በኋላ ኢየሱስ ለእኔና ለአንቺ እንደ ተረደ በግ ሆነልን። የጠቦቱ ደም እስራኤልን ከሞት እንደ ከለከለ የኢየሱስ ደምም እኔንና አንቺን ወደ ሞት የሚወስደንን ኃጢአታችንን ከለከለልን። በዚህ በምድር ላይ ብዙ ነገሮች ባይሳኩልንም እንኳን በሰማይ ግን የዘላለም ሕይወት አለን። በዚህ ምድርም የማይነጥፍ ሰላምና ደስታ ያገኘ ነው፣ በዚህ በኢየሱስ ሞትና ትንሣኤ ነው። በዚህም ሳለን እንዴት መመላለስ እንደምንችል በቃሉ አስተምሮናል። እንግዲህ ፋሲካ ወይም ትንሣኤ ስንል እነዚህን ሁሉ በውስጡ የያዘ ነው። እንኳን ለትንሣኤው አደረሰሽ የሚለው ቃል ትልቅ ትርጉም ያለው ነው። እስኪ አብረን እንጸልይ። እግዚአብሔር ሆይ፣ በትንሣኤ ውስጥ ያለውን እውነት እንድረዳ ስለ ረዳኸኝ አመሰግንሃለሁ። ጌታ ሆይ፣ ዕድሜዬን ሙሉ ለዚህ እውነት መኖር እንድችል እንድትረዳኝ እጸልያለሁ። በጌታ በኢየሱስ ስም አሜን። እንግዲህ ከባለፈው ሳምንት ጀምሮ ስናቀርብላችሁ የነበረው ልዩ የበዓል ፕሮግራማችን በዚሁ ተጠናቋል። ሳምንት መደበኛ ፕሮግራማችን ይቀጥላል። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳ እና በቴክኒኩ አለማየሁ ዳዊት አብረናችሁ ነበር። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ በነገር ሁሉ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ በሰላም ቆዩን።